ይህ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ነው። የተስፋ ድምፅ፣ ዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ ብሩህ ተስፋን የተሞሉ ፕሮግራሞቹን ይዞ አሁን ይጀምራል። ሰላም፣ ጤና ይስጥልኝ የተወደዳችሁና የተከበራችሁ አድማጮቻችን በኢትዮጵያ በተለያየ ስፍራ ያላችሁ የተወደዳችሁና የተከበራችሁ አድማጮቻችን፣ በመካከለኛው ኢትዮጵያ፣ በምሥራቅ ኢትዮጵያ፣ በሰሜን ኢትዮጵያ፣ በደቡብ ኢትዮጵያ፣ በምዕራብ ኢትዮጵያ ያላችሁ አድማጮቻችን እንደምንሰነበታችሁ፣ እንዲሁም ከአገር ውጪ በሶማሊያ፣ በሳውዲ እና በዚህ ደግሞ በኢንተርኔት አገልግሎት ደግሞ በመላው ዓለም ሆናችሁ የምታዳምጡን አድማጮቻችን ሁሉ እንኳን ለጌታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ ጊዜ አደረሳችሁ እንላችኋለን። እኔ አገልጋይ ቴዎድሮስ አበበ ከዓለም አቀፉ የአድቬንቲስት ሬዲዮ ጣቢያ የአማርኛ ዝግጅት ክፍል የከበረውንና የተወደደውን የናፍቆት ሰላምታዬን ለሁላችሁም አደርሳለሁ። በዮሐንስ ወንጌል ምዕራፍ 20 ቁጥር 19 ጀምሮ እንዲህ ይላል። ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለ ፈሩ ደጆች ተዘግተው ሳለ ኢየሱስ መጣ፣ በመካከላቸውም ቆመ። ሰላም ለእናንተ ይሁን አላቸው ይህንንም ብሎ እጁን፣ ጎኑን አሳያቸው። ደቀ መዛሙርቱም ጌታን ባዩት ጊዜ ደስ አላቸው። ኢየሱስም ዳግመኛ ሰላም ለእናንተ ይሁን፣ አብ እንደላከኝ እኔም ደግሞ እልካችኋለሁ አላቸው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ። አሜን። እግዚአብሔር የተመሰገነ ይሁን። እኔም ደግሞ ከዚህ ከዓለም አቀፉ አድቬንቲስት ሬዲዮ የአማርኛ ዝግጅት ክፍል ለምታዳምጡን ሁሉ ሰላም ለእናንተ ይሁን የሚለውን መልእክታችንን እናደርሳለን። ሰላም በያላችሁበት ለእናንተ ይሁን ወንድሞቼ እና እህቶቼ። በዚህ በመካከለኛው ኢትዮጵያ በተለይ ደግሞ እንደገናም ደግሞ በሰሜን ኢትዮጵያ እና በምዕራብ ኢትዮጵያ ያላችሁ በየጊዜው የጸሎት አደራ ስትልቁልን የነበራችሁ ወንድሞቻችንና እህቶቻችን ሁል ጊዜ እናንተን በጸሎት ስናስባችሁ ነበር። ሰላምሱ የሰላም አባት የሆነው ጌታ ኢየሱስ ክርስቶስ ሰላምን ይሰጣችሁ ዘንድ የዘወትር የጸሎት ርዕሳችን ነበራችሁ። አቤቱ ጌታችንና መድኃኒታችን እስከ ዛሬ ድረስ በሕይወት ጠብቆ በሰላም ጠብቆ ስላቆያችሁ እግዚአብሔር የተመሰገነ ይሁን። ቀሪ የሕይወት ዘመናችሁም ከጌታ ከኢየሱስ ክርስቶስ ጋር በመሆን የሕይወት ጉዞን በመጓዝ እስከ ከነአን ወይም ጌታ ኢየሱስ ክርስቶስ እስካዘጋጀልን ሰማያዊ አገር አብረን እንደምንዘልቅ እናምናለን። ነጻ ቅርብ ነው። ከምንጠብቀው በላይ ቅርብ ነው። ክርስቶስ በደጅ ነው። ተስፋ ልንቆርጥ አይገባን። መድህናችን ጌታችን በቅርቡ በክብር ይገለጻል። የሰማይ አባታችን ላዘጋጀልን ታላቅ ተስፋ እንድበቃ ዘንድ በጸጋውና በቸርነቱ ደግፎ ከክብሩ ያደርሰል። ስለዚህ ተስፋ ልንቆርጥ ዘመን ላይ የምንገኝ ወንድሞችና እህቶች፣ መጽሐፍ እንደሚል ዓለም ከተፈጠረ ጊዜ ጀምሮ ሆኖ የማያውቅ ታላቅ መከራ ይሆናል። ዘመናቱ ስለ ተመረጡት ሲባል ባያጥር ኖሮ አንዳችም ሰው በሕይወት አይቆይም ነበር ብሏል ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 21 ላይ ወንድሞቼ፣ እናቶቼ፣ እንደ ዕድልም እንደ አጋጣሚም ሆኖ እኔና እናንተ በመጨረሻው ዘመን ተገኝተናል። ነገር ግን ተስፋው የታመነ ስለሆነ እግዚአብሔርን እጅግ አድርገን እናመሰግነዋለን። በመዝሙረ ዳዊት ዘጠና አንድ ላይ ሄደን በምናነብበት ጊዜ እሱ በልዑል መጠጊያ ስር እንደሚያኖረን ከቃሉ ይናገራል። የገባልን ተስፋም ደግሞ በዚህ በመጨረሻ ዘመን ስንኖር ሳለ በክንፎቹ ጥላ እንደሚከልለን፣ ክፉ ነገር ወደ እኛ እንደማይደርስ እና ደግሞ እሱ ደግሞ ከልሎ እንደሚያሳልፈን ይነግረናል። ወንድሞቼና እህቶቼ በብዙ መከራ ውስጥ እያለፋችሁ ያላችሁ በተለይ ሰላም በማጣት በመታወቅ በመፈናቀል በተለያየ ስፍራ ያላችሁ ወንድሞቼና እህቶቼ ተስፋችሁ ዳይነት ሁል ጊዜ በጌታ ተስፋ እንድታረጉ ልናጽናናችሁ ይህንን ቃል ወደ እናንተ እንልካለን። አንድ ነገር ግነው ቃለው ኢየሱስ ወዶኛል፣ ኢየሱስ ወዶኛል፣ ኢየሱስ ወዶኛል። ዋንሲ ከሰኛል አንድ ነገር ግነው ቃለው Yes, we see you Yes, we see you Yes, we see where <laughs>

Give ጭሎይነበር ብሲላ ፍቶትት ያትቀምበር የዓለም ብርሃን ኢየሱስ ሲመጣ ጨለማ የተወገደ፣ ለኔም ብርሃን ወጣ። ጨለማ የተወገደ፣ ለኔም ብርሃን ወጣ። አንድ ነገር ግን አውቃለሁ ኢየሱስ ይወደኛል። Yesu siwe tunyele, Yesu siwe. ዳዊት ምዕራፍ ዘጠና አንድ ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያጥራል። እግዚአብሔር አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱም እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥም ነገር ያድንሃል። በላቦቹ ይጋርድሃል፣ በክንፎቹ በታች ትታመናለ እውነት እንደ ጋሻ ይከባሃል። ከሌሊት ግርማ፣ በቀን ከሚሄድ ፍላጻ አትፈራም። በጨለማ ከሚሄድ ክፉ ነገር ከአደጋም ከቀትርም ጋኔል አትፈራም። በአጠገብ ሺህ፣ በቀኝ አስር ሺህ ይወድቃሉ፣ ወደ አንተ ግን አይቀርብም። በዐይኖች ብቻ ትመለከታለን የኃጥኣንንም ብድራት ታያለን ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክትን ስለ አንተ ያዛልና እግሮችህ በድንጋይ እንዳይሰናከሉ በእጆቻቸው ያነሱልሃል። በተኩላና በእባቡ ላይ ትጫማለህ፣ አንበሳውንና ዘንዶን ትረገጣለህ። በእኔ ተማምነሃልና አስጥልሃለሁ። ስሜንም አውቀሃልና እጋርደሃለሁ። ይጠራኛል እመልስለታለሁ። በመከራም ጊዜ ከእሱ ጋር እሆናለሁ። አድነውም አለው አከብረውም አለው። ረጅምም እድሜ አጠግበዋለሁ፣ ማዳኔንም አሳየዋል ሐሌሉያ። እግዚአብሔር የተመሰገነ ይሁንምን የጽና ግብ የሳታጥር እየሱስ ሆኖኛል። የጽና ግብ የሳታ ጥር እየሱስ ሆኖኛል። እንደነገረኝ ቃሉ ኢየሱስ በበረሃ ውስጥ፣ በችግር ውስጥ፣ በስደት ውስጥ፣ በመከራ ውስጥ፣ በጦርነት ውስጥ፣ በፍላጻ ውስጥ እያለፋችሁ ያላችሁ ወገኖቼ አይዟችሁ። የጌታ ቃል የታመነና እውነተኛ ነው። እርሱ እርሱ ጥላ ከለላ ይሆናቸዋል። እሱ በክንፎቹ ጥላ ውስጥ ይጋርዳቸዋል። እሱ በላቦቹ ይጋርዳቸዋል። እውነቱ እንደ ጋሻ ይከባቸዋል። በእርሱ ትተማመናላችሁ። በጨለማ ከሚሄድ ፍላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔል አትፈሩም። በአይኖቻችሁ ብቻ ትመለከታላችሁ፣ የኃጥአንን ብድራት ታያላችሁ። ምክንያቱም እሱ ተስፋችሁ ነው፣ ልዑል ጌታ ኢየሱስ ደግሞ መጠጊያችሁ ነው። ወንድሞቼ ና እህቶቼ በዚህ ቃል እንድትጽናኑ ከዚህ ከዓለም አቀፉ አድቬንቲስት ሬዲዮ የአማርኛ ዝግጅት ክፍል እኔ አገልጋይ ወንጌላዊ ቴዎድሮስ አበበ ይህንን የሚያጽናና ቃል እልክላችኋል፣ በጸሎትም አስባችኋለሁ። Holy Geesie. That's hallelujah, hallelujah. በፍቅር በየጊዜው እየደወላችሁ የልባችሁን ውስጣችሁን የምታካፍሉኝ ያላችሁበትን ሁኔታ የምትነግሩኝ እናንተ በመከራ ውስጥ ያላችሁ ወገኖቼ፣ ጌታ ኢየሱስ ክርስቶስ ከእናንተ ጋር ስለሆነ አትፍሩ። እሱ ይሄ ሁሉ የመጣባችሁን መከራ እናንተን ሳይነካ እናንተን ላይ ሳያርፍ እንደሚያልፍ ተስፋው የታመነ ስለሆነ ክብር ምስጋና ለክርስቶስ ኢየሱስ ይሁን። እንዴት ላመስግን ለእኔ ስል ቃል የምታስምት ሰሙ ይህንን መልእክት የምታዳምጡ ወገኖቼ፣ እንድትጻኑ እንድትጸኑ እንዳትናወጡ ይሄ ሁሉ እንደሚያልፉ በጌታ በኢየሱስ ክርስቶስ ጸጋ እንደምታልፉት አምናለሁ። ጌታ ኢየሱስ ክርስቶስ ከእናንተ ጋር ይሆናል፣ አልጠራጠርም። ጸሎታችንን ስለሚሰማ፣ ጩኸታችንን ስለሚያዳምጥ እጅግ አድርገን እናመሰግነዋለን። እንግዲህ ብዙ ቤተሰቦች በአንድ ላይ የምታመልኩን የምታመልኩ በተለይ በዚህ በመካከለኛው ኢትዮጵያ ያላችሁ ባለፈው ጊዜ በጣም ከባድ የሆነ ጦርነት ውስጥ ያለፋችሁ ቤተሰቦች የተለያያችሁ ልጆቻችሁን ወደ ሌላ ሰፈር አሽትታችሁ አሽሻችሁ በመከራ ውስጥ የመጣውን እሳት የተጋፈጣችሁ ጌታ ኢየሱስ ክርስቶስ ከዛ እሳት ስላወጣችሁ እጅግ አድርጌ አምላኬን አመሰግነዋለሁ። ልጆቻችሁን ቤተሰቦቻችሁን ሁሉ ደግሞ በያሉበት ስለሚጠብቅ ጌታ የተመሰገነ ይሁን። እስከ ዛሬ በጸጋና በምሕረት የመራን ጌታ በቀሪ ሕይወት ዘመን በአጭሩ ጊዜ እሱ ሊመጣ ቅርብ ነውና የሰማይ አባት ሳንናወጽ ለክብሩ እንደሚያበቃን እጅግ በጣም አምናለሁ። አሁንም ደግሞ በጸሎታችንና በምልጃችን ከእሱ ጋር በመቆም መከራውን አልፈን ክብሩን night sanitary. በየአቅጣጫው በመከራ ውስጥ ያላችሁትን ወንድሞቼና እናቶቼ በክብር ያሳልፋችሁ ዘንድ ለእሱ እጅ አደራ አሳልፌ እሰጣለሁ። እንጸልይ። ቅዱስና ዘላለማዊ የሆንክ ቸርና ሩሩ ፈቃር አባት፣ ክብር ምስጋና ለአንተ ይሁን። ክብር ምስጋና ለአንተ ይሁን። በታላቅ መከራ ውስጥ ባለፍን ጊዜ አንተ ከእኛ ጋር ስለነበርክ ክብር ምስጋና ለአንተ ይሁን። አምላካችን፣ መጠጊያችን፣ ኃይላችን ባገኘነ ታላቅ መከራ ደግሞ መሸሸሪያችን ስለነበርክ ክብር ምስጋና ላንተ ይሁን። ክብር ምስጋና ለስምህ ይሁን። ጌታ ኢየሱስ ክርስቶስ አሁንም ደግሞ በቀሪ የሕይወት ዘመናችን እንደዚሁ ያንተ ጸጋና ደግሞ ቸርነት ስለሚከተለን በሕይወት ዘመናችን እጅግ አርገን እናመሰግንሃለን። የሰማይ አባታችንና መድኃኒታችን ሆይ አሁንም የምንመካው ባንተ ነው። የሰማይ አባትና መድኃኒት ሆይ በተለያየ ሁኔታ ላይ ሆነው በታላቅ መከራ ውስጥ እያለፉ ያሉትን ወገኖቼን በዚህ ሰዓት በፊትህ ይዤ እቀርባለሁ። አቤቱ አንተ ቀርበህ እንድታጽናናቸው እጸልያለሁ። አንተ አምላካችን፣ መጠጊያችን፣ ኃይላችን ባገኘነ በታላቅ መከራ ረዳታችን ነህ። ስለዚህ ምድር ብትናወጥ፣ ተራሮች ወደ ባሕር ልብ ቢወሰዱ አንፈራ። የሰማይ አባት አንተ መጠጊያችን ነ የሰማይ ጌታ አንተ መሸሸጊያችን ነ የሠራዊት ጌታ ከእኛ ጋር ነህ፣ ያዕቆብ አምላክ መጠጊያችን ነህ። ስለዚህ እጅግ አርገን እናመሰግናል። የሚረበሸው ልባችን የሚናወፀው ሕይወታችን በአንተ ላይ ማዕረፍ እንዲችል የሰማይ አባት እንጸልያለን። አምላክ አንተ ብቻ መሆንህን እናቃለን። ሁሉን የምትቆጣጠር ጌታ አንተ መሆንን እናምናለን። ስለዚህ የሰራዊት ጌታ ከእኛ ጋር ነህ፣ ያዕቆብ አምላክ መጠጊያችን ነህ። ስለዚህ ሁል ጊዜ በአንተ ላይ ታምነን የሰማይ አባት ይህንን እሳት ይህንን መከራ በአንተ ክንድ ተደግፈን ማለፍ እንድንችል እንድትረዳን እንለምንሃለን። ወገኖቼን አጽናናቸው። በያሉበት አንተ ጎብኛቸው፣ አንተ እርዳቸው፣ ጸጋህን አብዛላቸው። ቸርነትህና ምሕረትህ አብሯቸው እስከ መጨረሻ ትለያቸው በጌታችንና በመዳናችን በኢየሱስ ክርስቶስ አድማጮቻችን ወዳጆቻችን በየስፍራው ይህንን የዓለም አቀፉን የአድቬንቲስት ሬዲዮ አማርኛ ዝግጅት የምታዳምጡ ሁሉ አሁንም በርትታችሁ ወደ ቃሉና ወደ እሱ ደግሞ እንድትቀርቡ ደግሞ እናደማችኋለን። ሌሎችንም ደግሞ በአካባቢያቸው ያሉትን ሁሉ ይህንን የሬዲዮ መስመር በማስተዋወቅ ከእነሱ ጋር ሆናችሁ ይህንን የጸጋ ወንጌል ተካፋይ እንድትሆኑ አሁንም እናደፋፍራችኋለን። ሁልጊዜ ከእናንተ ጋር ነን። ደውሉልን። ጸሎታችሁን አደራ ስጡን። የመልእክት ሳጥን ቁጥራችን 145 በእሱም መጻፍ ከቻላችሁ ጻፉልን። ነገር ግን በቀጥታ በእኔ ስልክ አሁን በምሰጣችሁ ስልክ በቀጥታ ማግኘት እንደምትችሉ እነግራቸዋለሁ። እንግዲህ በ0910 82 82 ላይ ደውሉልኝ። በየትኛውም ጊዜ በየትኛውም ስፍራ መልእክታችሁን እቀበላለሁ። በመልእክት መስጫውም ላይ በጽሁፍ ደግሞ ልታቀርቡልን መልእክታችሁን ልታስተላልፉ ትችላላችሁ። እንደገና ደግሜዋለሁ። በ091828182 ላይ ደውሉልኝ። እኔ ቴዎድሮስ አበበ የዚህ የአማርኛ ክፍል የዓለም አቀፉ አድቬንቲስት ሬዲዮ ዝግጅት ክፍል ሰራተኛ ነኝ። ከእናንተ ጋር ነኝ። ሁልጊዜ ጊዜ በጸሎት አረሳችሁ። እግዚአብሔር ጸጋ ይብዛላችሁ። አብረን እንዘልቃለን። እግዚአብሔር ይዳ። ሃሌሉያ ሃሌሉያ።